ድርሰት። ልጁ ከአባቱ ጋር ስለ ዓለም ፖለቲካ ተከራከረ። መከራከር። ዮሐንስ ከከበደ በትምህርቱ ዝቅተኛ ነው። የእኔ መኪና ከአንተ መኪና በዋጋ ያንሳል። ማነዝ አቶ ዓለሙ እየዞረ በሱቁ ውስጥ ያሉትን አልጋዎች ሁሉ ከተመለከተ በኋላ አንደኛውን አልጋ ለመግዛት ፈለገ። ይህ አልጋ ጠንካራና ምቹ ከመሆኑም በላይ አዲስና ዘመናዊ ነበር። የአልጋው ዋጋ አንድ መቶ ሃምሳ ብር ስለነበረና ለአቶ ዓለሙ በጣም ውድ መስሎ ስለታየው በዚህ ዋጋ ለመግዛት አልፈለገም። በዋጋው ከአቶ አበበ ጋር ከተከራከሩ በኋላ አቶ ዓለሙ አልጋውን በአንድ መቶ ሰላሳ ብር ለመግዛት ፈለገ። ቤትም ቦታ የዕቃው ዐይነት ከዋጋው ጋር የተመሳሰለ ነው። ዕቃው በጣም ጥሩ ከሆነ ዋጋው በጣም ከፍ ያለ ይሆናል። ዕቃው ዝቅተኛ ከሆነ ዋጋው እንደዚሁ ያንሳል። አቶ አለሙ ለገዛው አልጋ አንድ መቶ ሰላሳ ብር የከፈለበት ምክንያቱ የአልጋው አይነት ጥሩ መሆኑን በማወቅ ነው። ጥያቄዎች፣ አቶ አለሙ እየዞረ ምን ተመለከተ? አቶ አለሙ ምን ለመግዛት ፈለገ? ለምን አልጋውን ለመግዛት ፈለገ? ያልጋው ዋጋ ስንት ነበር? አቶ አለሙ ላልጋው ስንት ከፈለ? አቶ አበበና አቶ አለሙ በዋጋው ተከራከሩ። የእቃው አይነት ከዋጋው ጋር ይመሳሰላል። አቶ አለሙ ለአልጋው አንድ መቶ ሰላሳ ብር የከፈለበት ምክንያቱ ምንድን ነው? የቤት ዕቃ ለመግዛት ስትፈልግ ወዴት ትሄዳለህ? በቤትህ ውስጥ ብዙ አይነት የቤት ዕቃዎች አሉህ?